በአሸዋ ሜዳ በቡራዩና አካባቢው የተገደሉ ሰዎች ቁጥር 58 መሆኑን ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል አስታውቋል። ከየሆስፒታሉ የተሰበሰበው መረጃ ተሰባስቦ እንዳልደረሰው ፌዴራል ፖሊስ ኮሚሽን ገልጾ የተገደሉ ሰዎች ቁጥር አምነስቲ የጠቀሰውን ሊያክል እንደሚችል አመልክቷል። የቆሰሉ ሰዎች ቁጥር 300 እንደሚደርስም ፌዴራል ፖሊስ አክሎ አስታውቋል። ሰዎችን በመግደልና ግጭት ቀስቃሽ ድርጊቶችን በመፈጸም የተለዩ ሰዎች ከቡራዩም ከአዲስ አበባ መታሰራቸውን የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ የአምነስቲ ኢንተርናሽናልን ተወካይና ኮሚሽነር ዘይኑን አነጋግራ ተከታዩን ዘገባ አጠናል ራለች። ባለፈው ሳምንት በቡራዩና አካባቢው በተፈጠረ ግጭትና ጥቃት መንስኤና የደረሰውን ጉዳት በተመለከተ መረጃዎች ማሰባሰቡን የገለጸው ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የተገደሉት ሰዎች ቁጥር ሀምሳ ስምንት ነው ብሏል። የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍሳሀ ተክሌ ከአሜሪካ ድምፅ ስለ ሁኔታው ተጠይቀው የሟቾቹን ቁጥር በተመለከተ እስከ ሰኞ ድረስ ያሰባሰቡት መረጃ እንደሆነ ተናግረዋል። ወደ ሀምሳ ስምንት ሰዎች አስከራ የመሰብሰቡ ነው የነገሩን። ወደ ሆስፒታል መምጣቱን ነው የነገሩ። የጀመረበት ጊዜ ከአለፈው ሳምንት አርብ ጀምሮ እስከ ሰኞ የጠባውን ነው። ዛትሚንስ ሀሙስ ዕለት ነው ጠንቱን የጀመረው። ከዛ በኋላ አርብ ቅዳሜ ወዲያ ነው የተሰረ ከዛ ጀምሮ እንግዲህ በነበረው ጥቃት እና ግጭት የሞቱ ሰዎች ነው ብዛት ወደ ሀምሳ ስምንት እንደደረሰ ነው ያለን መረጃ። አቶ ፍስሀ ድርጅታቸው ባሰባሰበው መረጃ በአካባቢው ላይ ብሔራቸው ኢላማ ተደርጎ ጥቃት የተፈጸመባቸው ሰዎች እንደነበሩና እነሱም ደግሞ ራሳቸውን ለመከላከል በወሰዱት እርምጃ ጭምር ጉዳት መድረሱን ይናገራሉ። እነሱም ደግሞ ራሳቸውን ለመቋቋም መልሰውም እንዳጠቁም ነው የሚናገሩት። ያው ግን ቁጥራቸው አነስተኛ ስለሆነ ብዙ መቋቋም እንዳልቻሉ እና ጥላው እንደወጡ ነው የነገሩ። ከዚህ ውጭ እንግዲህ ከሞት ሰዎች ውጪ ሆስፒታል የገቡ ሰዎች ቆስለው፣ ማለት ነው ቤት ንብረታቸው የተካተሉ ሰዎች እንዳሉ መረጃ ያለን እስካሁን ድረስ ማለት ነው። የተገደሉት ሰዎች በአብዛኛው በስለት እንደሆነ የተናገሩት አቶ ፍስሐ የቆሰሉትን ሰዎች ቁጥር እስካሁን አጣርተው ለማወቅ እንዳልቻሉም ገልጸዋል። ምክንያቱም ቆጥ የቆሰሉ ሆስፒታል ላይ ሄደ የሚችሉ ሰዎች አሉ። ዋላ ምታም እንደ ቆስል ይቆጠራል። ግን ኖርማሊ ው በተዳድ ችላል ወይ በድምት ችላል። ስለዚህ ብዙ ጊዜ ማረጋገጥ የሚቻለ የሞቱት ላይ ነው ጊዜ የሚሆነው የሚታየ የሚሆነው። የቆሰሉት ግን ብዙም እንደሆኑ ነው የሚነገረው እና የቆሰሉበት የሞቱበት መንገድም ራሱ በአብዛኛዎቹ በተለይ በጉዝ የስለትና ድንጋይ ዱላ አይነት ነገሮች ይህ አሁን ለምሳሌ የጭንቅላታቸው ላይ ጉዳት ያለባቸው ሰዎች ይበዛሉ። በስለት የተጎዱ ሰዎች ይታያሉ። በተመጨረሻ መጨረሻ ላይ ብቻ ነው በጥይት የተመቱ ሰዎች መታየት የጀመሩት። አብዛኛው ግን እንደዚህ በዱላ በድንጋይና በስለት ነገሮች የተጎዱ ሰዎች ናቸው ሚያሳዩት። ቅድም ሲጠቅሱልኝ እነሱም ለመከላከል መጀመሪያ ላይ ያደረጉት ነገር አለ ብለዋል። እና ኢላማም የተደረጉ ሰዎች አሉ ብለዋል። የብሄር ግጭት ወይም የብሄር መልክ የያዘ ይመስላል ጉዳዩና፣ ከሁለቱም ወገን ነው ህይወት ያለፈው ወይስ በአንድ በኩል ብቻ ያለ ነው የህይወት ማለፍ ያጋጠመው? ያው እንግዲህ ግጭት እስከ መሆኑ በረ በሁለቱም በኩል ጉዳት እንደደረሰ ነው የሚቀመጠው። ምናልባት እዛ አካባቢ ካላቸው ቁጥር አንጻር የተወሰኑ ተለይ አካባቢ ነዋሪ አለበት ደግሞ ኦሪጂናል ነው ያላሆኑ ሰዎች የመለጠ ግን ቁጥሩን በይሄ ብሔር ነው ይሄ ብሔር ነው የሚል ክላሲፊኬሽን ያረጃ የለንም። በዚህ በግጭት ግን የሞቱ ሰዎች በጣም ስላ የተፈናቀሉት ሰዎች ቁጥርስ ምን ያህል ነው? እሱም ቢሆን ያው ብዙ ግልጽ አይደለም። ተሰበጣጥረው ነው ያሉት። ምሳሌ የተወሰኑ ሰዎች በየግለሰብ ቤቶችን በራሱ ያስጠጓቸው ሰዎች ነበሩ። አለ እስከ ባለፈው ሰኞ ድረስ ሴቶችና ህጻናትም ወደ እዛ አካባቢ ባሉ የመጀመሪያ ደረጃ ትምህርት ቤቶች ውስጥ አስቀርተው ሌሎቹ በግለሰብ ቤት እንዲሆኑ እንዲ ተከፋፍላቸው ነበር። ወደሸሹበት አካባቢ ማለት ነው። ለምሳሌ ፊሊፖስ ሚባለ ኮንትሪ ውስጥ ወደ አንድ ሺህ ሰዎች ነበሩ። አስኮ ቤተ ቤተክርስቲያኑ ሁለት ቤተክርስቲያኖች የተለያዩ ነበሩ። መድኃኒዓለም፣ ወደኋላ ደግሞ መድኃኒዓለም ሁለተኛ ደረጃ ትምህርት ቤት የተለያዩ ሰዎች አሉና ያው በነበረ መረጃ ከሶስት ቀን ሰራት ቀን በፊት ወደ ሰባት ሺህ ሰዎች ተፈናቀሉ ማለት አቶ ፍስሀ ድርጅታቸው አጣርቶታል ያሉትን መረጃ ጠቅሰው በዛ አካባቢ ግጭቱና መተነኳኮሱ ቀደም ሲል የነበረ እንደሆነ ጠቁመዋል። ጉዳዩ ወደ ለየለት ጥቃት የተቀየረው ደግሞ የኦሮሞ ነፃ አውጪ ግንባር ወይም ኦነግ አመራሮች አቀባበል ጋር በተፈጠረ የባንዲራ አወራረድና አሰቃቀል ላይ በተቀሰቀሰ አለመግባባት እንደሆነ ገልጸዋል። ይህ ጉዳይ በመጨረሻም ሰላማዊ ዜጎች እንዲገደሉ ምክንያት ሆኗል ብለዋል። የፌዴራል ፖሊስ ኮሚሽን ኮሚሽነር ዜይኑ ጀማልን ዛሬ አነጋግሬያቸው ነበር ስለመጣ በጤና ጥበቃ፣ ምክንያቱም የተለያየ ቦታ ስለነሳ፣ አንድ ቦታ ጤና ጥበቃ ይሰብሰብና እዛ ለፖሊስ ኮሚሽን ነው ይቀርባል። በዛ ሪቪል እናደረጋለን፣ በስነ ስርዓቱ ሪቪል እናደረጋለን። እሱ አሁን የሚነግር ቁጥር የለኝም ግን ባለፈው እንደተናገርኩት ቁጥሩ ከፍ ያለ ነው። ሀያ አምስት ምናምን አይደለም ከዛ በላይ ነው። ሰርቶ ያለ ነገር ቁጥር እንደሆነ ብቻ ነው ልነግርሽ የምችለው እንጂ እየተሰበሰበው በተደራጀ መልኩ እዚህ ቦታ እዚህ ቦታ እዚህ ቦታ ብለን በደንብ ላይ ማግኘት መቻል ስላለብኝ እየጠበቅን ነው ያለ ነው። አዎ፣ አምነስቲም ዛሬ ከሀምሳ በላይ የሟቾች ቁጥር እንዳለ ገልጾልናል። እና ለዛም ነው ሌላ ቦታዎች ላይ ሀያ አምስት የሚለው ቁጥር ስላለ ይሄ ነገር መጣራት አለበት ከሚል ይሄን ጥያቄ ያነሳሁት። እርስዎም እንደጠቀሱት ቁጥሩ ከፍ ያለ ነው ብለዋል። ሊሆን ይችላል እነሱ እንዳሉት አምነስቲ ኢንፎርሜሽኑ ካገኙ ሊሆን ይችላል። እና ግን አኩሬት ሊን አምሳ ነው ከአምሳ በላይ ነው ማን ልማት አልችል ያው እንጂ ሊሆን ይችላል። የቆሰሉት ሰዎች በሆስፒታል የተኙት ሰዎች ይታወቃል። ምን ያህል ሰው እንደቆሰለ የቆሰሉት ተወሰነ ከሶስት መቶ በላይ ሰው ወደሰ ይመስለኛል። ታክሞ የሄደ ሊኖር ይችላል ግን ያው በተደራጀ መልኩ አሁን እርዳታው ይ ቢሆን ይቻላል የሚል ነው። ወደ ግጭቱ እንመለስ። አሁን በምን ሁኔታ ላይ ይገኛል አካባቢው? አሁን በጣም በተረጋጋ ሁኔታ ላይ ነው የሚገኘው። ሰው አብዛኛው እኮ ወደ ቤቱ ወደ ቀዩ እየተመለሰ ነው ያለ ትናንትና እዚም ዞሮ ሲቀርጹ ነበር። ዘዜኖችም ወደ ሪል ወደ ሪቫይቭ የማድረግ ቴንደንሲ ነው የሚታየው። ቢዝነሱም ተከፍቷል። መኪናውም፣ ምኑም፣ ሰውም እየተንቀሳቀሰ የነበረበት ሲትዌሽን ነው ያለው። ጥታውም አሁን የሚያሰጋ ነገር መጀመሪያ ያው ሁሉም ህዝብ ይደውላል በኔ ስልክ እና አሁን የስልክ ደወሉም ቁጥር በጥቅ ችግሩ በነበረበት ጊዜ የነበረው አይነት ኮሊት እና ከዛ ጋር ሲታወዳደር አንድ ፐርሰንትም አሁን አይሞላም። ግን የተወሰነ ሰው ይደውላል። አሁንም እንደዚህ እዚህ አይተናል እዚህ አይተናል የሚል ጥቆማ እንጂ ያኔ ያው እዚህ ጋር መጥ መጣው ግን አለ እዚህ ጋር እንደዚህ ሊዘቱ ነው እንደዚህ ሊያረጉ ነው። እዛ ወዲያው ያው ፖሊስ ራይቀን ልካለን እንደዚህ ነበረ የነበረው። ኮሚሽነር ዘይኑ ጀማል አያይዘው ግድያውን የፈጸሙት የተደራጁ ሰዎች እንደሆኑ ገልጸዋል። ይህንን ግድያ በቀጥታ ፈጽመዋል የተባሉ ሶስት መቶ አስር ሰዎች ከቡራዮ ተይዘው መታሰራቸውን፣ አሁንም ድረስ ሰዎች እየታሰሩ እንደሆነም ጠቁመዋል። በአዲስ አበባም ሰዎችን በድንጋይ መትተው እስከ መግደል ድረስ የሚጠረጠሩ እንዳሉ ጠቁመው እንደዚህ ካሉ ግድያዎች ጋር በተያያዘ ሰባ ሰዎች መታሰራቸውን ገልጸዋል። በዝርፊያና ግጭት ቀስቃሽ የሆኑ ድርጊቶችን፣ ስድቦችን ጨምሮ ብዙ ሰዎች ከአዲስ አበባ መታሰራቸውንም ጠቁመዋል። የአምነስቲውም ተወካይ የሆኑ ኮሚሽነር በኢትዮጵያ ከዚህ በኋላ እንዲህ ያለ ግጭት እንዳይደገም ግጭት ለማባባስ አስተዋጽኦ ባለመበረከት ሁሉም የበኩሉን ሊወጣ ይገባል ብለዋል። አድማጮች ኮሚሽነር ዜኑ ጀማልና ከአምነስቲው ተወካይ ጋር ያደረኩትን ቃለ ምልስ በቅዳሜ ምሽት መደበኛ ዝግጅታችን ላይ መከታተል ትችላላችሁ።